SBS Radio ከኤስቢኤስ ራዲዮ ዳውንሎድ በማድረጉ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቢኤስ ዶት ኮም ዩ ስላሽ አምሃሪክን ይጎብኙ። ቶ ብርሃነ ኪዳነ ማርያም በዩናይትድ ስቴትስ ሎስ አንጀለስ የኢትዮጵያ ሚስዮን መሪ በቅርቡ ጠቅላይ ሚኒስትር ዶክተር አብይ አህመድ አሜሪካንን በጎበኙበት ወቅት ከኢትዮጵያውያን ማህበረሰብ አባላት ጋር ሲገናኙ አንዱ የጎበኙባቸው ከተማ ሎስ አንጀለስ ነው። እርስዎ የሚገኙበት አካባቢ በወቅቱ አቀባበሉና የጠቅላይ ሚኒስትሩና በህብረተሰቡ መካከል የነበረው ግንኙነት ምን ይመስል ነበር? ሂደቱ ሂደቱ ጥሩ ነበረ። መጀመሪያ በ ቆንስላ ሶስት ቤቱ ወይም ደግሞ በሚስዮኑ እና በህብረተሰቡ መካከል መጀመሪያ ውይይት መደረግ ነበረበት አቀባበሉን በተመለከተ በዛ መሰረት ኮሚቴዎች ተዋቀሩ ኮሚቴዎች ተዋቅረው አቀባበሉን የሚያከራውኑት መሆኑ ነው ለአንድ አቢ ኮሚቴ ተዋቀረ አቢ ኮሚቴው ከሚስዮኑ እና ከህብረተሰቡ በተውጣጣ ነው ከህብረተሰቡ እንግዲህ የተለያየ ፖለቲካዊ አመለካከት፣ አስተሳሰብ፣ እምነት ያላቸው ሰዎች የተሰባሰቡበት ነው። በዚህ መሰረት ኮሚቴው ተዋቀረ። ለአምስት ኮሚቴዎች ተዋቀረና ስራውን ጀመረ። ይህ ኮሚቴ እንግዲህ ወደ አስራ አንድ ሴቶች ነው ያሉት በእኛው አካባቢ እነኛን ሴቶች እና እዚያው ከተማ ያሉት ሰዎችንም ያጠቃለለ ንዑሳን ሳን ኮሚቴዎቹን በየ አካባቢ ተደራጅተው ነው ስራው የተጀመረው እና እውነት አንዱ በጣም ደስ የሚለው ነገር ህብረተሰቡ በኮሚቴዎቹ አማካኝነት ዶክተር አቢን ለመቀበል ያደረገው ዝግጅት እጅግ ታላቅና የሚመሰገን ምንም ሌት ቀንም ስራቸውን ጥለው ቤተሰቦቻቸውን ጥለው ሁሉ ጊዜያቸውን ለዚህ አቀባበል ነበር ያቸውን ይሰጡት እና በዚህ ደረጃ ነበር። ከዛ ያው እንደመጡም እንደዚሁ በጨዋ አቀባበል፣ በስነ ስርዓት አጠያየቁ፣ አገባቡ፣ ሁሉም ነገሩ ኢትዮጵያዊ ጨዋነት የተሞላበት አቀራረቡ እና ስራ ነው የነበረው እና እንደ መንግስትም እኛ እንደሚሽንም በጣም ረክሰንበታል፣ ደስ ብሎናል። ይህ ነው ማለት ይቻላል። ህብረተሰቡ ከጠቅላይ ሚኒስትሩ ጋር በመገናኘቱና ያቀረቧት ጥያቄዎች ምላሽን አግኝቷል። ያ በኢትዮጵያውያን ማህበረሰብ በሎስ አንጀለስ በሚኖሩ ምን አይነት በጎ አዎንታዊ ተጽዕኖዎችን አሳድረዋል? ጠቅላይ ሚኒስትሩስ ከሎስ አንጀለስ ነዋሪ ኢትዮጵያውያን ያገኙት ወይም ያደረባቸው አዎንታዊ ውስጣዊ ስሜት እንዴት ነበር የገለጹት? እርስዎ በግል የማግኘት እድል አገጥሞት ስለነበር ጠቅላይ ሚኒስትራችን በተለመደው እና በሚታወቀው የኅብረተሰባችን ጨዋታ አመንጫዋነት ረግቷል። ከጥያቄዎቻቸው እና አቀራረባቸው እንደዚሁም ደግሞ ከነበረው አቀባበል እና መንፈስ በመነሳት ግ ረግቷል ብዬ አስባለሁ። ጠቅላይ ሚኒስትራችንም ገልጸውታል። በዛ ወቅት የቀረቡት ጥያቄዎች በአብዛኛው በተጨባጭ ህብረተሰቡ ስሜቶች እናሳሰቦች እና መፈታት ያለባቸው ትኩረት ሊሰጥ ይገባል ያሉትን ነው ያነሱት ጥያቄዎቹም። ይሄ በጣም አስደሳች ነበር። እሳቸው ብቻም አይደለም፣ አቢ ኮሚቴውም ይሄ በአጠቃላይ ይህን ፕሮጀክት ሲያስተባብር የነበረው ኢትዮጵያ ውስጥ የተቋቋመው ኮሚቴም በአምባሳደር ብርቱካን እነ ዳንኤል ክብረት የሚመሩትም እንደዚሁ ከጀመረ እስከ ነበር ስለነበር እጅግ ደስ ብሏቸዋል። ጥሩ ነበረ ማለት እንችላለን። ፍቃኔ ይህ ማለት ለወደፊቱ በኢትዮጵያውያን ማህበረሰብና እንደዚሁም በቆንስላዊ ጽህፈት ቤቱ በኩል የሚኖረውን ግንኙነት በምን መልኩ ሊለውጠው በምን መልኩ ሊያሻሽለው ይችላል? ያስ በማህበረሰብና ና በቆንስላዊ መካከል የሚኖረው ግንኙነት ከሀገር አኳያ ጠቀሜታው ምን ይሆናል ይላሉ ይህ ጥበብ ያገና ባለ ግንኙነታችን ምን ሊመስል እንደሚገባ አይተንበታል። አብረን እንዴት መስራት እንደምንችልም ችለናል። እንግዲህ አሁን በነበረው ሂደት በየጊዜውም እያየን እየተከራከን እየተወያየን ነበረ ስመጣ የነበረው። በእርግጥ በመጨረሻዋ ሰዓት ላይ ቅር የሚሉ ነገሮች ተፈጥሯል። እዛ ቅር የሚሉ ነገሮች አንደኛ ለአስተባባሪ ኮሚቴ አባላት የተዘጋጀ የራት ግብዣ ነበር። የራት ግብዣው ብዙ ሰውን መጥራት አልተቻለም። ጠቅላይ ሚኒስትራችን ጊዜ ስላልነበራቸው የአስተባባሪ ኮሚቴ አባላት የስታፍ እና እንደዚሁም ደግሞ ከሀገር ቤት የመጡ እንግዶችን ብቻ ነበረ ተዘጋጅተው የነበረው። ከዛ አንድ ቀን ቀደም ብሎ ጽፈት ቤታችን ትኬቶች እየታደለ በነበረበት ወቅት አውቶ የወሰዱ ሰዎች ነበሩ። የራት ምሽት ምን ይሆንላል? የተጠራው ወደ ኋላ ቀርቶ፣ ያልተጠራው ትኬቱን አላግባብ የወሰዱ ሰዎች ወንበሩን ያዙት የፈጠረው ቅሬታ አለ። ሌላኛው ትኬትም እንደዚህ በፍጥነትና በአግባቡ እንትን ባለመደረጉ ምክንያት የተፈጠሩ እንዲሆነ እንዲ የመሳሰሉ ችግሮች ነበሩ። ይህን ተግባብተን የምንፈታው ና ያው ገምግመንም የምናስተካክለው ነገር ነው። ከዛ በላይ ግን ለውጤቱ ማማር ውጤቱ ጥሩ እንዲሆን የተደረገው ጥረት ነው የበለጠ የሚሆነው ና ጎልቶ የሚታየው ስለዚህ አብሮ መስራት እንደሚቻል በደንብ አይተናል። መቀራረብ እንደሚቻል በደንብ አይተናል። ሰላም የማይባባሉ የብሔር ሰላምታ የማይለዋወጡ ሰዎች ነው አብሮ መስራት የጀመሩትና ይህን ስራ ያከናወኑ። ስለዚህ አብሮ መስራት ይቻላል። አሁንም ስለ አንድ ሀገር ነው እያሰብን ያለ ነው። ስለ ሕዝብ ነው እያሰብን ያለ ነው። ስለዚህ ያሳሰብ ልዩነት እንኳን ቢኖር በዚች ጉዳይ ላይ በአገር ጉዳይ ላይ ግን ልዩነት ሊኖር እንደማይችል ቁንስ ተባብረን ስራ እንደምንችል አይተናል። እና በዚህም በኩል ለቆንስላ ጽሕፈት ቤታችን ጥሩ ነገር ነው። ወደፊትም ይነስም ይብዛም ስራዎች ይኖሩናል። እኛም መሳሳታችን አይቀርም። ከህብረተሰቡ የሚቀርቡልን ስሞታዎችንም መቀበልና ማስተካከል ይገባናል። እና በዚሁ እንቀጥላለን ብያምናለን። አንዱ የጠቅላይ ሚኒስትሩ ጉዞ ኢትዮጵያ ውስጥ እየተካሄደ ያለውን የለውጥ ሂደት ለማጎልበትና በውጭ ሀገር የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን ወደ ሀገራቸው መጥተው ባላቸው እውቀት ወይም ባላቸው መዋለ ንዋይ ወይም በተለያዩ ዘርፎች አገራዊ አስተዋጽኦ፣ የዜግነት አስተዋጽኦ እንዲያበረክቱ ለማበረታታት ነው። ኢትዮጵያ ውስጥ እየተካሄደ ያለውን የለውጥ ሂደት ጅምር በርሶ በኩል እንዴት ይመለከቱታል? አሁን ካለበትስ ወዴት ያመራል ብለው ያስባሉ? በእኔ በኩል ጥሩ ጅምር ነው ብዬ አምናለሁ ያለሁ። ለምን ብትለኝ እንግዲህ ባለፉት ሶስት አራት አመታት እየተከማቸ የመጣውን ነገር ወደ በፈንዳት የደረሰበት የእርስ በርስ ግጭቱ ወደ ከፋ ደረጃ ያመራበት ሁኔታ እንደነበር ሁላችንም ታይበናል። ይህን ለውጥ በዚህ አጋጣሚ ባይከሰት ወደ ከፋ መራርና ግጭት ልንገባ እንችል እንደነበረ ነው ማያም ከዛም በኋላ አንዱ አሸናፊ ሌላው ተሸናፊ የሚባልበት ነገርም አልነበረም። ዶክተር አብይ ወደ አመራር የመጡበት ጊዜ ያው ኢህአዴግ ውስጥ ባለው አሰራር ህጋዊ በሆነ መንገድ በምርጫ ተወዳድረው አሸንፈውን የመጡት መላጫ ደን አሸንፈው ተወዳድረውን የመጡና በመጡበት ጊዜ ደግሞ ያው ህግና ስርዓት ተከትለው ስራቸውን ለማከናወን ጀምረው የቆየውን መቃቃር የቆየውን በልዩነት ላይ ተመስርቶ መግባባት ሳይሆን መገፋፋት አንዱ ሌላውን ማጥቃት ምናልባትም ወደ አደገኛ ግጭት ሊወስድ የሚችል የነበረውን ነገር በይቅርታ እና በምሕረት እና በመግባባት በመነጋገር እንደሚሰጠው የወሰዱት እርምጃ ግጭቱን አቅጣጫው እንዲቀየር ብቻ ሳይሆን የከፋ ምስሉን አስቀርቶታል ብዬ አምናለሁ። አሁን ላይ ሆነም ስናየው አደገኛ ነበር። ምናልባት አሁን አሁንም ይታዩ እዚህም እዚያም ትናንሽ ግጭቶች ያለ መስማማቶች ሊኖሩ ይችላሉ። በዛው በጀመረበት ሊቀጥል ምን ሊከተል ይችል ነበር ብለ ስታስብ ነው እንግዲህ የምትመዝነው። ይህ ያለ መስማማት በድርጅት ውስጥም የነበረ ነገር ነው። በኢህአዴግ ውስጥም ነበር። አሁንም የዛም ይነስም አለ ያለመስማማቱ። ይሄ ያለመስማማት ችግሮችን ዴሞክራሲያዊ በሆነ መንገድ በንግግር በውይይት ለመፍታት ካለ ዝግጁነት የመጓደል ነገር ይመነጫል። ዴሞክራሲያዊ አሳሰብ ካለመጎልበት ይመነጫል። ይሄ ደግሞ ኢህአዴግ እንደ ድርጅትም ገምግሞታል። የድርጅቱ ዋናው ችግር ጸረ ዴሞክራሲ መስፈን ነው። ይሄ በግልጽ የተገመገመ ነገር ነው። ይሄ በግልጽ የተገመገመ ነገር የውስጥ ድርጅት ዴሞክራሲም ምን ያህል እንደጎዳው ግልጽ ነው። ከዛም አልፎ ህብረተሰቡንም ማነስ የቻለ በመልካም አስተዳደር ይገለጻል። አሁን እንዳነሱት በእርግጥ በኢህአዴግ ውስጥ ችግር መኖሩ እውነት ነው። ለዛም ነው ወደዚህ የተደረሰው። ጠቅላይ ሚኒስትሩ ሎስ አንጀለስ ተገኝተው ንግግር ባደረጉበት ወቅት የመደመርን ጉዳይ አንስተው ደቡብ ህዝቦችን ዴሞክራሲያዊ ህብረት እንደዚሁም የብአዴንን አንስተዋል። ኦፒዲኦ በቲም ለማ ስር እንደሚገኙ ተናግረው የህወሓትን ስም ሳይጠሩ ዘለው አልፈዋል። ይህ ምን ማለት ነው? በይፋም እንደሚነገረው በውስጥ የተወሰኑ መቃቃሮች ወይም አለመግባባቶች እንዳሉ ይነገራል ዶክተር ደብረ ጽዮንም ብርቱ የሆነ መልእክትን የተናገሩት ባለፈው በመቀለ በተካሄደው ስብሰባ ላይ ተከባብረን መኖር አለብን አለበለዚያም ሀገራችን ወደ በበት ደርሳለች የሚል ማሳሰቢያም ብርቱ ሰጥተዋል እንደሚታወቀው የህወሀት የማዕከላዊ ኮሚቴ አመራር አባል ነበሩ ከዚያም ኤፈርት ዳይሬክተርም የነበሩ ኖት በትልቅ ስልጣን ላይ የነበሩ ግለሰብ ኖት አሁንም ያወርግጥ ይህ ምን ማለት ነው ወደፊቱ በግንባሩ ውስጥ አንድነት ለማምጣት በተለይ ከህወሀት በኩል ያለ ያለው ቅሬታ ምንድን ነው? ያስ እንደምን ሊፈታ ይገባል ወይም ይችላል? ይላሉ ስለ የሶስትን ድርጅቶች ማንሳትና የህወሀትን ስም የማንሳትና ልማሰት ን ልባላል ስሉ እንደ ድርጅት በጠቅላይ ሚኒስትሩና በህወሀት መሀል ልዩነት ወይም ደግሞ ቅራኔ አለ ማለት አልችልም። እንደዛ አደለም። የምረዳውና የማነበው በአንዳንድ በጥቃቅን ጉዳዮች ያለ መግባባቶች ሊኖሩ ይችላሉ። ይሄ ተቀራርቦ መፍታት የሚችል ይመስለኛል። እንደ ድርጅት ችግር አለ ብዬ አላስብም። ባይዘወይ የትግራይን ህዝብ ሆነ የህወሓት ካለመረዳት የመነጨ ነገር ከሆነ እንደ ህዝብና እንደ ድርጅት ጥፋተኛ ናቸው ወይም ጥፋት አላቸው ብሎ የሚገነዘብ ካለ ስህተት ነው ይመስለኛል። ሊኖር አይችልም። በግለሰቦች ሊታይ የሚችል ጥፋተኝነት ሊኖር ይችላል። በግለሰብ የሚታይ ድርጅት አጠቃላይ ድርጅቱን አጠቃላይ ህዝቡን ሊነካ የሚችል ወይም ደግሞ ስሙ በበጎ ያልሆነ ነገር ሊያስነሳ የሚገባ አይደለም። ትክክል ያልሆነ ነገር ካለ ጥፋተኛ የሚባሉ ሰዎችም ካሉ ልክ ያልሆነ ነገር ካለ እነዛ ጥፋተኞች እና ገደል የፈጸሙ ሰዎች አግባብ ባለው መንገድ ሊጠየቁና ሊወቀሱ ይገባል። በሁለት መንገድ ነው። አንደኛው የድርጅት አሰራር አለ። የድርጅትን አሰራር ተከትሎ ተጠያቂ እንዲሆኑ ማድረግ ነው። ሁለተኛው ህግና ስርዓት አላት ሀገሪቷ። ስለዚህ ሕግና ስርዓት በተከተለ መንገድ እነዚህን ሰዎች ግለሰቦችን መጠየቅ ይቻላል። ከዚህ ባለፈ ሌላ መንገድ የለም። በእኔ ግምት ግን በድርጅትና በድርጅት መሀል ወይም ደግሞ በጠቅላይ ሚኒስትሩና በድርጅቱ መሀል ጎልቶ የሚታይ ችግር አለ ብዬ ማስብ አልችልም። ያለም አይመስለኝም። ካለን በዚህ በገለጽኩት መንገድ ሊታይ ይችላል። በእኔ በኩል ዙሩ መፍትያው ሁለት መንገድ ብቻ ነው ያለው። አንደኛው ውይይት ነው። ውይይት ደግሞ የማይፈታው ችግር የለም። ሁለተኛው በህግ የሚያስጠይቅ ነገር ካለ ደግሞ ያለማመንታት መንታት ህግን ማስከበር ነው። ከዚህ ውጪ ምንም መፍትሄ ሊኖረው አይችልም ጉዳዩ። እነኚህን ተግባራዊ ለማድረግ ደግሞ መስራት ያስፈልጋል። ይህን መስራት ካልተቻለ ደግሞ በውይይት መስራት የሚችለውን በውይይት ካልፈታሁን ህግ በማስከበር በኩል ደግሞ ህግን ካላስከበር በየቀኑ ሌላ ሌላ ጣጣ እየወለደ ሌላ ሌላ ችግር እየፈጠረ አገርን ያም ምሳሌ ይበጠብጣል፣ ህዝቡንም ወደ አላስፈላጊ ነገር ይወስደዋል። በዚህ ነው መታየት ያለበት እያምናለን። በአንዳንድ ግለሰቦች ዘንድ በግንባሩ መካከል ያለውን ልዩነት እንዲከስም ለማድረግና ጠንካራ የሆነ አንድነት እና ኢህአዴግንም ጠንካራ የሆነ ዘላቂ ተወዳዳሪ እና ሲልም በአሸናፊነት እንዲቀጥል ካስፈለገ ከግንባር ወደ ውህደት ወደ ፓርቲነት ቢለወጥ አንድ መፍትሔ ይሆናል ብለው አስተያየት የሚሰጡ ግለሰቦች ድምፅ እየበረከተ እየመጣ ነው። ይሄንን የመፍትሔ ሀሳብ እንዴት ይመለከቱታል? እኔ ጥሩ ነው ላለሁ ጥሩ አማራጭ ሊሆን ይችላል። አማራጭም ነው። ግን እንደ ግንባርም ይሁን እንደ አንድ ፓርቲም ይሁን ይሄ ድርጅት ዴሞክራቲክ ባህሪውን እንዲጠብቅ ካልተደረገ በስተቀር የትኛውም አይነት አደረጃጀት ይኑረው ለህዝቡ ሊጠቅም አይችልም። እስካሁን ድረስ የቸገረው ነገር የውስጥ ዴሞክራሲ በተገቢ መንገድ ኢንተርቬን ያለ መደረጉ ስለዚህም ደግሞ ይሄ ከድርጅት ውስጥ አልፎ ህዝብንም ላይ መድረስ፣ እንደዚሁ ሙስና ነው ራሱ፣ ስልጣንን የሙጥኝ ማለት ነገር፣ እነዚህ እነዚህን ነገሮች የሚያስወግድ አሰራር፣ ዴሞክራሲን የማስፈን ሲስተሙን የማስተካከል ስራ ካልተሰራ የትኛውም አይነት የድርጅት ቅርጽና አወቃቀር ግን ትርጉም አለው ብዬ አላስብም። በእርግጥ ዝም ብሎ ዴሞክራሲ በአንድ ጀንበር ወይም በተወሰኑ አመታት የሚገነባ አይደለም። የብዙ አመት ልምድ ነው። ከኢኮኖሚያዊ እድገቱ አብሮ የሚያድግ ነው። ከባህላችን ማደግ አብሮ የሚያድግ ነው። ከሶሻል እድገታችን አብሮ ማደግ ያለበት ነው። ዴሞክራሲው ከሌላው ተለይቶ ማደግ አይችልም፣ ሊመጣም አይችልም። አብሮ መሄድ የሚችሉ ነገሮች ናቸው። ይሁንና ግን አማራጫችን የትኛውም ነገር ቅድሚያ ልንሰጠው የሚገባ ነገር ይሄ ነው። ዴሞክራሲያዊ ተሰጥሮ ካለን ሁሉንም ነገር ልማቱንም ማቀላጠፍ እንችላለን፣ ባህሉንም መለወጥ እንችላለን። ሌላውን ስለዚህ እኔ ያልከው ነገር ይጠቅማል ብዬ አምናለሁ። እስካሁን የተፈጠረው ችግርም አደረጃጀቱ ነው ብያ ላምን። ነገር ጥሩ ቢሆንም በዛው መንገድ ቢደራጅ ድርጅቱ ጥሩ ቢሆንም ሳንካው ግን እሱ አይደለም ለማለት ነው። ለማንኛውም ጠቃሚ ነው ብዬ ምናለው አሁን የተጀመረው የለውጥ ሂደት ኢትዮጵያ ውስጥ ወዴት ይደርሳል፣ ምን አይነት መልካም ጊዜን ለኢትዮጵያ ያመጣል የሚል ተስፋ አለት። በሌላ በኩልስ ምናልባትም ሊሰናከል ይችል ይሆናል ጥበቃ ካልተደረገለት የሚል ስጋትስ አለት፣ አለኝ፣ እሰጋለሁ። ለምን ብትለት አሁን ሀሳቡ ጥሩ ነው ይቅር እንባባል ሲባል አንተም ሀሳብ ክምተው አንቺም ሀሳብሽን ጥለሽ ግቢ ተደመሪ አይደለም እየተባለ ያለው እኔ እስኪገባኝ ድረስ የሀሳብ ልዩነት ይኖራል የየራሳችን ሀሳብ ይኖረናል ነገር ግን ደግሞ ለአንድ ሀገር ከሆነ እየሰራ እና እያሰብን ያለ ነው የሚጠቅመውን ነገር ህዝቡን እንዲወስድ መስራት ነው ያለብን እንጂ የኔ ሀሳብ ይበልጣል የኔ ሀሳብ ካልሆነ ሞች ያገኛለሁ ወይም አጠፋለሁ ከሆነ አስቸጋሪ ነው። ስለዚህ ይቅር ነው እየተባለ ያለው ይህን እናስወግድ። ለአንድ ሀገር ከሆነ እየሰራን ያለ ነው። አላማችን ይችን ሀገር መለወጥ ከሆነ አንዱ ሌላውን በመግደል ወይም በማራቅ ወይም በማግለል መሆን የለበትም ነው እየተባለ ያለው። ስለዚህ ይቅር ተባብለን ተደምረን መስራት ሲባል በእኔ አረዳድ ይሄ ማለት ነው ብዬ አስባለሁ፣ እንጂ ሀሳባችንን ጥለን ይሄን ብለን ተቀላቅለን እንሂድ አይደለም እየተባለ ያለሁ። በሌላ አገላለ ዴሞክራሲያዊ ኢንቫይሮንመንትን እናስን ነው እየተባለ ያለው። ስለዚህ ይህን ይቅርታ መባባሉ እና ሌላው በተቋም ካልተደገፈ በሕግ ካልተደገፈ በስርዓት ካልተደገፈ ወደ መሬት ካልወረደ የማይቀጭበት ምክንያት የለም። ስለዚህ ይሄ ጥሩ ሀሳብ ይሄ አባባል ለዚች ሀገር ልናበረክት የምንፈልገውን ነገር ሁሉ ሰላማዊ እና ዴሞክራሲያዊ በሆነ መንገድ አብረን እንስራ ከተባለ ይሄን የሚያመቻች የነበረው ሊሆን ይችላል፣ አዲስ ሊሆን ይችላል። አሰራሩን ማጽዳት ከሄድን ማስተካከል ተአማኒነቱም ተቀባይነቱም በሁሉም በኩል ይህን እንዲሆን መሰራት መቻል አለበት። አለበለዚያ ጥሩ ነገር ስለተናገርን ብቻ ስለፈለግነው ብቻ ይደርሳል ማለት አይቻልም። እንደዚህ ነው የምረዳው። ብዙ ሰዎች አሁን በጠቅላይ ሚኒስትሩ የአሜሪካ ጉዞም ሆነ በአገር ቤት ውስጥ እየተነሳ የሚባለው ለጠቅላይ ሚኒስትሩ ድጋፍ መስጠት አለብን መደገፍ አለብን ተባለ ይነገራሉ። ብዙዎች ድጋፍ ሲባል ምን ማለት ነው በምን መልኩ ነው የምታካሂዱት ሲባሉ፣ ብጅታ ለዛ የድጋፍ አሰጣጥ ላይና የለውጥ ሂደቱና የአዲሱ የኢፌዴሪ ጠቅላይ ሚኒስትር ለውጡን ወደፊት ለማራመድ እንዲችሉ ምን አይነት ድጋፍ ነው የሚያስፈልጋቸው ይላሉ። ከኢትዮጵያ ህዝብም ሆነ በአገር ቤት ወይም በውጭ ካለው የኢትዮጵያውያን ማህበረሰብ በእኔ እምነት በመጀመሪያ ደረጃ ሰው ድጋፍ መስጠት ካለበት መጀመሪያው ለእያንዳንዳችን ለራሳችን ስንል ሰላም ለማምጣት ነው መስራት ያለብን። ግጭትን የሚቀሰቅስ ነገር፣ ግጭትን የሚያባብስ ነገር ለማስወገድ እያንዳንዱ ሰው ተግቶ መስራት መቻል አለበት። ከግጭትና ከውከት ህዝቡ የሚያተርፈው ምንም ነገር የለም። በግጭትና በውከት የሚነግድ ሰው ግለሰቦች ሊኖሩ ይችል ይሆናል። እንደ ህብረተሰብ እንደ ህዝብ ግን ስንወስድ አማራጫችን ሰላም ነው። ስለዚህ ሰላምን ለማስን እያንዳንዱ ሰው ህገ ወጦችን አቁሙ ማለት መቻል አለበት። ለሚሰሩት ተገቢ ያልሆነ ነገር ማንም ሰው መቃወም ይችላል። ሀሳቡ በተለየ መንገድ ማራመድ ይችላል። መንግስትም ይሄን መስቀድ እንዳለበት አምኗል። ለዛም ነው እንቅስቃሴ እየተደረገ ያለው። ስለዚህ ከዚህ ከሰላማዊ እና ዴሞክራሲያዊ አካሄድ ውጪ ለብጥብጥና ለውሰት የሚጋብዙን ነገር ድጋፍ ያለ መስጠት አንዱ ነገር ፕራይም ሚኒስትሩን በቀጥታ እንደመደገፍ ይቆጠራል። ሁለተኛ ባለው አደረጃጀትን ገብቶ ወይም ራሱን እያደራጀ መደገፍ ይችላል። ወይም ደግሞ ይህን አድርግ በተባለበት መንገድም እየገባ እየሰራ ድጋፉን ሊሰጥ ይችላል ሊሰጥ ወይም ደግሞ በተቀመጠለት አቅጣጫ። ለማንኛውም ግን በኔ እምነት አሁን ስለ ሰላም ነው እየተወራ ያለው። ግጭትና ሁከት አንገች ብሶታል ብያ ናለሰ እያንዳንዳችን ስለ ግጭትና ውከት መስማት አንፈልግም። አሁን ይህን የሚደግስ ኤንቫይሮንመንት ማድረቅ መቻል አለብን። በትብብር ለመስራት ጥረት መደረግ አለበት። አለበለዚያ ማንም ሰው ሰርቶ መኖር በሰላም ገብቶ መውጣት በማይችልበት ሁኔታ አገሪቷም እንዲሁ ትራቁታለች። አሁን እንደምንያው ስራ ከቆመ እኮ አራት አምስት አመት ሆኗል። ምንም ስራ ለማለት አይቻለም። በዚህ ምክንያት የህዝብ ኑሮ እየተጎሳቆለ እየተመናመነ ነው ያለው። በዚሁ ከቀጠለ አሁን ድህነቱ ምን ያህል ወደ ከፋ ደረጃ እንደሚደርስ ይሄ ከቀጠለ ደግሞ ሰላሙን ምን ያህል እየራቀን ሊሄድ እንደሚችል መገመት ትችላለህ። እና በዚህ መንገድ ነው መታየት ያለበት እያስባለን እዚህ ባለፉት ሶስት ወራት ተኩል ውስጥ ከተካሄዱ አበይት ክንውኖች ውስጥ አንዱ የኢትዮጵያና የኤርትራ ግንኙነት በአዲስ መልክ መጀመር ነው። ጠቅላይ ሚኒስትሩ የአልጀርሱን ስምምነት ሙሉ በሙሉ ተገብራለን የሚል ቃል ከገቡ በኋላ እንደሚያውቁት በሁለቱ ሀገራት ህዝብ ለህዝብ ግንኙነቶች ተጀምረዋል። በእርግጥ ገና ዋነኛ የሆኑ ሌሎች ጉዳዮች በሂደት የሚሄዱ ናቸው። ጅምሩን እንዴት አዩት? በሁለቱ ሀገራት መካከል የተደረጉትን አዲስ ግንኙነት የአልጀርሱ ስምምነት ሙሉ በሙሉ ተግባራዊ ማድረጉ ለኢትዮጵያ ያገኘው ፋይዳዎች ምን ይሆናሉ? ኤርትራስ ከዚህ የሁለቱ ሀገራት ሰላም ስምምነት በምን መልኩ ነው ተጠቃሚ የምትሆነው? ይላሉ። ከሰላሙ ውጤት አንዱ ተጎጂ አንዱ ተጠቃሚ ሊሆን አይችልም። ሁላችንም ተጠቃሚ ሆነ። ባለፉት ሀያ ዓመታት ሁላችንም እንደምንረዳው እና እንደምናውቀው ትልቁ ኪሳራና ትልቁ ችግር ብየምለው ይህን ታሪካዊ የህዝቦች ግንኙነት ይሄ ከአንድ አጥንትና ደም በታሪክም ሁሉም መንገድ የተሳሰረውን ህዝብ እንዳልነበረ ተሰብሮ ተቀያይኑ በዚህ ደረጃ ላይ ሲገኝ በጣም አሳዛኝ ነው። ትልቁ ኪሳራ ይሄ ነው። አንድ ህዝብ ነው ማለት እንችላለን። ደሙ ነው አንድ ቤተሰብ ነው፣ በየትኛውም መስፈርት ስትለካ ይህን ህብረተሰብ በዚህ ደረጃ ተለያይቶ መቆም የለበትም ነበር። ከዚያ ውጭ ከኢኮኖሚ ጋር በተያያዘ ያለው ነገር የዚህ ውጤት ነው። መጀመሪያ መግባባቱ ወንድምና እህትነቱ ይቀድማል። መተሳሰብ ይበልጣል። ይህን ሲፈታ ራውያን ወንድሞቻችን ሊያገኙት የሚችሉት ኢኮኖሚያዊ ጥቅም ይኖራል። ኢኮኖሚያዊ ጥቅሙ ደግሞ ሀገሪቱ ምን ያህል ሊጠቅማ እንደሚችል መገንዘብ ይቻላል። በተመሳሳይ መንገድ ኢትዮጵያውያንም እንዲሁ ተጠቃሚዎች እንሆናለን። ይህን አማራጭ አለኝ። ስለዚህ አማራጭን ተጠቅሜ በዚህ መንገድ ይሄዳለሁ ማለት ይቻል ይሆናል ተደርጓለም። ግን ግንኙነቱ ከዛ በላይ ነው ብዬ አምናለሁ። አንድን ህብረተሰብ ሁለት ቦታ ላይ መክፈል ተራርቆ ኑሩ በጣም አሳዛኝ ነው። እንደምታውቀው የዓለም ህብረተሰብ አሁን ልክ አንድ ጠረጴዛን ያህል ገነኝነት አይነት በተፈጠረበት እኛ ወንድማማች ህዝቦች በዚህ ደረጃ ስንራራቅ ጎጅነቱ እኮ ገልጽ ነው ታይቷል። ለውጡን ተከትሎ ለወደፊቱ ኢትዮጵያ ውስጥ ምን አይነት ስኬት ምን አይነት ለውጥ ለኢትዮጵያ ህዝብ እንዲያመጣ ይሻሉ? ኢትዮጵያን ህዝብ ህይወት በምን መልኩ እንዲቀይሩ ይፈልጋሉ? አንድ ትልቅ ሆኖ ማየት የሚፈልጉት ምኞቶ ወይም ህልሞ ምን ይሆናል? ኢትዮጵያ የእኔ ዋናው ህልም አሁንም ዴሞክራሲ ማሰን ነው። ዴሞክራሲ ለማስተን ደግሞ ዴሞክራሲያዊ ተቋማትን ማጠናከርና ችግሮቻቸውን ሰጥቶ ማስተካከል ነው። ተቋማት ስንል በሰው ኃይል በአሰራር፣ በአደረጃጀት፣ በፖሊሲ፣ በስልጠና፣ በሁሉም መንገዱ የተስተካከለ ነገር እንዲኖር ማድረግ ነው። የተሻለ ተቋማዊ ቁመናና መልክ እንዲኖረው ማድረግ ነው። ስለዚህ ሀገራችን ውስጥ ዴሞክራሲን በሚገባ መገንባትና ማጠናከር እስከቻለን፣ ጸረ ዴሞክራሲን ለመታገል የሚያስችልን ደግሞ ስርዓት ማሰን ከቻልን ዴሞክራሲ ከህብረተሰብ ምስጢር ማለት ምን ያህል ኢኮኖሚ ውለው ከሌሎች ሀገሮች ልምድ መውሰድ እንችላለን ብዬ አስባለሁ። የእኔ ምኞትና ፍላጎት ዴሞክራሲ ማሰንና ማጠናከር ነው ብያ አምናለሁ አቶ ብርሃነ ኪዳነ ማርያም በዩናይትድ ስቴትስ ሎስ አንጀለስ ኢትዮጵያ ሚሲዮን መሪ ስለ ቃለ ምልልሱ እናመሰግናለን እኔም አመሰግናለን እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራም ነበር